ከማህበረሰብ okay፣ ለማህበረሰብ ዶክተር ሞላ መሰለ ዋሴ በፍሊንደርስ ዩኒቨርሲቲ የካንሰር ኤፒዲሞሎጂ ዘርፍ ተመራማሪ፣ በቅርቡ በአውስትሬሊያ መንግስት ብሔራዊ ጤናና የሕክምና ምርምር ምክር ቤት እርሶና አክሎ ሶስት ኢትዮጵያውያን ሁለት ሚሊዮን ያክል ዶላርስ ድጋፍ አግኝታቸዋል፣ ለምርምር ስራችሁ የሚሆን በአምስት ዓመት ጊዜ ውስጥ። በቅድሚያ ለዚህ እድል የምርምር ድጎማ በማግኘቶ እንኳን ደሳሎት። የእርሶ የምርምር ዘርፍ በምን ላይ የሚያተ ተመኩር ነው። በዚህ በአምስት ዓመት ውስጥ ምን አይነት ምርምር አካሄደው ግኝቶን ይፋ ለማድረግ ነው አስበው ያሉት? አመሰግናለሁ ካሳሁን፣ እድሉ ስለሰጠኸኝ። የእኔ ምርምር የሚያተኩረው በአንጀት ካንሰር መከላከል ላይ ነው። በአጭሩ እርሱ ምንድን ነው የሚለው ፐርሶናላይዚንግ ኮሎሬክታል ካንሰር ፕሪቨንሽን ስትራቴጂ ሪስክ ስትራቲፊኬሽን ቱል ነው። ስለዚህ አንጀት ካንሰርን መከላከል የሚያስችል ቱል ማዘጋጀት መሞከር እና መተግበር ነው የሚሆነው። የመጀመሪያው ዋና አላማዬ የአንጀት ካንሰርን ተጋላጭነት በቀላሉ የሚያሳይ ኮምፒውተራይዝድ የሆነ ቱል ማዘጋጀት ሲሆን ይህን ቱል ለማዘጋጀት ደግሞ ልንቀይራቸውና ልንቀይራቸው የማንችል የአንጀት ካንሰር ሪስክ ፋክተሮችን ኮንሲደር ያደረገ ነው የሚሆነው። በአጭሩ ለመግለጽ ሞዲፋይ የማናደርጋቸው ማለት አንድ ሰው ከቤተሰቡ የአንጀት ካንሰር ቢኖርበት እሱም የመያዝ እድሉ ከፍተኛ ይሆናል እና ይሄ ለምሳሌ ሞዲፋይ የማይደረግ ሪስክ ፋክተር ነው የምንለው። ሌሎች ደግሞ ሞዲፋይ የሚደረጉ ሪስክ ፋክተሮች አሉ። አንዱና ዋነኛው አመጋገብ ነው የሚሆነው። ስለዚህ ሌሎችም ላይፍ ስታይል ቾይዞች አሉ። በእርግጥ እነዚህን ሁሉ ግምት ውስጥ ያስገባ የአንጀት ካንሰር አንተ የመያዝ እድሉን መተንበይ የሚችል ኮምፒውተራይዝ የሆነ ቱል ማዘጋጀት ዋነኛውና የመጀመሪያው ነው። ሁለተኛው ምንድን ነው? ይሄን ቱል በመጠቀም ለአንድ ካንሰር ተጋላጭ የሆኑ ሰዎች በየምን ያክል ጊዜው የኮሎኖስኮፒ ምርመራ ያስፈልጋቸዋል፣ ኮሎኖስኮፒ ምርመራ የማያስፈልጋቸው ከሆነ ሌሎች የሚያስፈልጉ ምርመራዎች ለምሳሌ ፌካል ኪቶች አሉ፣ የደም ምርመራዎችም አሉ። እነሱን ማድረግ ካለባቸው በየስንት ጊዜ ውስጥ ቢያደርጉ መልካም ነው የሚለውን ማሳየት ሲሆን ሌላኛው ደግሞ ይህ ያዘጋጀው ቱል በአውስትራሊያ ሀገር ወይም ደግሞ አገልግሎቱን ሊጠቀሙ በሚችሉ ሰዎች ተቀባይነቱ ምን ያክል ነው። ይህ ቱል ደግሞ ቢተገበር ምን ያክል የጡት ካንሰር ጋር የተያያዘ ሞትንና ጉዳትን መቀነስ ይችላል። ይህን ቱል በመጠቀምስ ደግሞ ምን ያክል ብር የአውስትራሊያ መንግሥት ሴቭ ማድረግ ይችላል? የሚለውን መለየት የሚያስችል ነው የሚሆነው። ስለዚህ በቀጣይ አምስት ዓመት በአንጀት ካንሰር ላይ ጥሩ ተመራማሪ ሆን ዘንድ ለማገዝ ነው እንግዲህ አውስትራሊያ መንግስት ይሄን ግራንት የሰጠኝ ማለት ነው ከሳሁን እንደሚታወቀው የአሁንም እርሶ እንዳነሱት የዚህ የአንጀት ካንሰር ገዳይነቱ በመላው ዓለም የተስፋፋ ነው። አውስትራሊያ ውስጥ ምን ያህል የከፋ ነው ማለት ይቻላል? ሁለተኛስ እስካሁን ያሉት ቴክኖሎጂዎች በሕክምናው ዘርፍ የአንጀት ካንሰርን ቅድመ መከላከል ለማድረግ ወይም ደግሞ አንድ ሰው በዛ ህመም ከተጠቃ በኋላ ለማዳን ያለው የሕክምና ቴክኖሎጂ ደረጃ ምን ላይ ይገኛል? አመሰግናለሁ ካሳሁን። ይሄ ካንሰር እንግዲህ የአንጀት ካንሰር በዓለም አቀፍ ደረጃ በጣም በሰፊው እየተስፋፋ ያለ ካንሰር ነው። በየአመቱ በዓለም ላይ ሁለት ሚሊየን ሰዎች እያዛሉ ከእነዚህ ውስጥ አንድ ሚሊዮን አካባቢ የሚሆኑት በዚህ ካንሰር ምክንያት ይሞታሉ። አውስትራሊያ ውስጥ ስንመጣ ይሄ ካንሰር በገዳይነቱ እና ካንሰር በርደን ሁለተኛ ነው። ማለት ካንሰር ካለባቸው ሰዎች ውስጥ አስር ፐርሰንቱ የሚሆኑት እንደማለት ነው። ይሄ የአንጀት ካንሰር ነው። እዚህ አውስትራሊያ ውስጥ ካንሰር ካለባቸው ሰዎች በሙሉ ደግሞ አስራ አንድ ፐርሰንት የሚሆኑት የሚሞቱት በዚህ በአንጀት ካንሰር ነው። ይሄ አንጀት ካንሰር ግን ከሌሎች ካንሰሮች ልዩ የሚያደርገው ቀስ ብሎ የሚያድግ ነው። እንደ በአንዴ ወዝነሰደን ካንሰር የሚሆን ነገር አይደለም። የራሱ የሆኑ ፕሮሰሶችን፣ ስቴጆችን አልፎ የሚሄድ ነው። መጀመሪያ ቀለል ያሉ እብጠቶች፣ ከዛ እነዚ እብጠቶች ካንሰር ለመሆን ሁለት ዓመት ሶስት ዓመት ከዛም በላይ ሊቆይባቸው ይችላል፣ እና ይሄ አንጀት ካንሰርን እንድንከላከለው ጥሩ ወይም ደግሞ ምቹ አጋጣሚ ይሆናል ማለት ነው። ስለዚህ አንጀት ካንሰር ላይ ሕክምናው አብዛኛው መከላከል ላይ ያተኮረ ነው ማለት ነው። ስለዚህ የአውስትራሊያ መንግስትም ሰዎች በካንሰር ከተያዙ በኋላ ከማከም ይልቅ ብንከላከል ይሻላል ብሎ በሀገር አቀፍ ደረጃ የስክሪኒንግ ስትራቴጂ አለው። ይሄም ደግሞ የናሽናል ቦል ካንሰር ስክሪኒንግ ነው የሚባለው። እድሜያቸው ከሀምሳ እስከ ሰባ አራት ዓመት የሆኑ የአውስትራሊያ ዜጎች በየሁለት ዓመቱ በፖስታ የሚላክ የፌካል ቴስት ኪት አለ። እሱን የፌካል ሳምፕል ቢ አተር ወይም ደግሞ ከሩዝ ያልበለጠ ሳምፕል ነው የሚያስፈልገው። በእሱ ሳምፕል በፖስታ ሰዎች ይልኩና ውጤቱ እንዲደርሳቸው ይደረጋል። ስለዚህ ይሄ በየሁለት ዓመቱ የሚደረግ ምርመራ ነው። ምርመራው ምንድን ነው? ምናልባት ይህ ሰው ሰዎች የአንጀት ካንሰር ካለባቸው በሰገራ ጋር የተቀላቀለ ደም ሊኖር ይችላል እና እሱን መለየት ነው። ስለዚህ በዛ ቴስት ሰዎች ፖዘቲቭ ከሆኑ ሌሎች ተጨማሪ ቴክኖሎጂውን ያማከሉ ምርመራዎች አሉ። ዋነኛው ኮሎኖስኮፒ የምንለው ነው። ኮሎኖስኮፒ ወይም ደግሞ ኮሎኖስኮፕ ልንለው እንችላለን። አንጀትን ሊያሳይ የሚችል ካሜራ ነው። በፊንጢጣ በኩል የሚገባ ካሜራ ነው። በሱ ካሜራ መሰረት የአንጀት ካንሰር አለ የለም ወይም ደግሞ ካንሰር ከመሆኑ በፊት ያለ ፕሪካንሰሬት ሌዥኖች ወይም ፖሊፕስ አደኖማ የምንላቸው አሉ። እነሱ ካሉ እነሱን መለየት የሚችል እና ከተገኙም ደግሞ ቀለል ያሉትን ሪሙቭ ማድረግ የሚችል መሳሪያ ነው። ይሄ ኮሎኖስኮፒ ለሁሉም ሰው ሳይሆን ከፍተኛ ተጋላጭነት ላለባቸው ሰዎች የሚደረግ ምርመራ ነው። ስለዚህ ይሄ ፌካል ቴስቱም ኮሎኖስኮፒውም ሞር ለመከላከል የሚያገለግሉ ስክሪኒንግ እና ሰርቴላንስ ቱሎች ናቸው። ከዛ ውጭ አንድ ሰው ያው እንግዲህ የአንጀት ካንሰር ከተገኘበት ዋና ሕክምናው የሚሆነው ሰርጂካል ሪሞቫል ነው አርሊ ከሆነ ያው፣ ካንሰር እንደምታውቀው ከአሁን ብዙ ስቴጆች አሉትኝ የተለያዩ ክላሲፊኬሽኖች አሉ። ስለዚህ አንዱ ሰርጂካሊ ያው ሪሙቭ ማድረግ ነው። ከዛ ባሻገር ደግሞ የኬሞቴራፒና የራዲዮቴራፒ ሰርቪሶች ይኖራሉ ማለት ነው። አስትራሊያም ይሁን ሌሎች ካምፖች ላይ ህክምናው ተመሳሳይ ነው የሚሆነው ማለት ነው። አንድ ግለሰብ በአንጀት ካንሰር የመያዙ እንደ ምልክት አድርጎ ሊያያቸው የሚችሉ ምን ይሆናሉ? በሌላ ዘርፍ በምን መልክ ነው ቅድመ መከላከል ሊያደርግ የሚችለው በአመጋገብ ወይም ከላይ እንቅስቃሴ ማድረግ የመሳሰሉ የአኗኗር ዘይቤዎችን በመቀየርስ እንደ ቅድመ መከላከል አንድ አጋዥ አማራጭ ይሆናሉ? እንግዲህ ከምልክቶቹ ብነሳ፣ አንድ ሰው የአንጀት ካንሰር ተጋላጭ ከሆነ የሚያሳያቸው የበሽታ ምልክቶች ይኖራሉ። አንደኛው ምንድን ነው፣ የደም ማነስ ወይም ደግሞ አይረን ዴፊሸንሲ አኒሚያ የምንለው ነው። አንድ ሰው አንጀት ካንሰር ካለበት ብሊዲንግ ሊኖር ይችላል። አንጀት ላይ ደም ሊፈስ ይችላል እና ያ እየቆየ የደም ማነስ ሊያመጣ ይችላል። ስለዚህ የደም ማነስ ምልክቶች ሊስተዋሉ ይችላሉ። ሌላኛውና ዋነኛው ደግሞ ሰገራ ጋር የተቀላቀለ ደም ወይም ደግሞ ሬክታል ብሊዲንግ ሊያሳይ ይችላል። ከዛ ባሻገር እንደው ድንገት ያልታሰበ የሰውነት ክብደት መቀነስ መክሳት አይነት ነገር ምልክቶች ሊኖሩ ይችላሉ። ከዚህ ውጭ ሆድ ላይ የተለየ ባህሪ የቦል ሀቢት ቼንጅ የምንለው አንዳንዴ ሆዳች የመንፋት ነገር የማስቀመጥ ነገር ወይም ደግሞ ተገራ የመድረቅ ነገር ሊሆን ይችላል። እንደዚህ አይነት ነገር በተደጋጋሚ ካለ ሰዎች ጥንቃቄ ማድረግ ይኖርባቸዋል። አንኤክስፕሌንድ የሆነ የሆድ ህመም ካለ እሱም ደግሞ ሌላኛው የበሽታው ምልክት ነው የሚሆነው። ዋና ዋናዎቹ እነዚህ ናቸው የበሽታ ምልክቶቹ። ይህ በሽታ እንዳይከሰት ማድረግ ይቻላል። ከሌሎች ካንሰሮች ልዩ የሚያደርገው አብዛኞቹ ምክንያቶች በላይፍ ስታይል ቾይዝን በማስተካከል ልንቀንሳቸው የምንችል ነው። በእርግጥ ከሀያ እስከ ሰላሳ ፐርሰንት የሚሆነው ምክንያት ጀኔቲክስ ሪሌትድ ነው። የቅርብ የስጋ ዘመድ ካንሰር ካለበት እኛም የመያዝ እድላችን ከፍተኛ ነው የሚሆነው። ቅድም እንዳልኩ ይሄኛው ነን ሞዲፋየብል የምንለው ሪስክ ፋክተር ነው እና እሱን እሱ አንዱ ትልቅ ምክንያት ስለሆነ ሰዎች በቤተሰብ የአንጀት ካንሰር ያለበት ሰው ካለ አስፈላጊውን ምርመራ ወይም ደግሞ ጂፒያቸውም ወይም የጤና ባለሙያቸውን ኮንታክት ማድረግ ይኖርባቸዋል ማለት ነው። ከዛ ውጭ ይህን በሽታ ይህ በፋክት እንዳልኩ ከላይፍ ስታይል ጋር የተያያዘ ስለሆነ አመጋገብን በማስተካከል ልንከላከለው እንችላለን ምግብ ጋር በተያያዘ ይሄ ካንሰር ቀይ ስጋ ከመብላት ጋር በተለይ ደግሞ የበሬ የበግ ወይም ደግሞ የፍየል ስጋዎችን ከመብላት ጋር አብሮ ሊመጣ የሚችል ነው። በተደጋጋሚ አዘውትረው ይሄን ቀይ ስጋ የሚመገቡ ሰዎች መቀነስ ይኖርባቸዋል። እዚህ ፍሊንደርስ ዩኒቨርሲቲ ያደረግነው ምርምር የሚያሳየው ምንድነው አንድ ሰው በሳምንት ከ500 ግራም በላይ ቀይ ስጋ የሚበላ ከሆነ ሴሎችን ሙቼት የማድረግ ባህሪ አሳይቷል እና ደብሌችም ይሄን ግምት ውስጥ አስገብቶ ሰዎች በሳምንት ከ350 እስከ 500 ግራም ቀይ ስጋ ነው መብላት ያለባት በሚል ሪኮመንዴሽን አለ። ከዛ ውጭ ደግሞ ይሄ በሽታ ከኦቤሲቲ ወይም ደግሞ ከፍተኛ የሆነ የሰውነት ክብደት ጋር የመያያዝ ነገር አለው። ስለዚህ በተለይ ደግሞ ትልል አዳልት የምንለው ሰው ቦዲ ማስ ኢንዴክሳቸው ከ18.5 እስከ 25 እንዲሆን ወይም ደግሞ የተስተካከለ የሰውነት ክብደት እንዲኖራቸው ይመከራል። ይሄ በሽታውን ለመከላከል ሊያግዝ ይችላል። በሌላ አነጋገር ደግሞ አንድ ሰው አዋቂ ዕድሜ ላይ ካለ ክብደትን መጨመር የለበትም። ክብደትን ሜንቴን ማድረግ አስፈላጊ ነው። ይህ ቦርጭንም ያካትታል። እንደዚ አይነት ሰዎች ካሉት ክብደታቸው ማስተካከልና ባለበት እንዲቆይ ማድረግ ያስፈልጋል። ሌላኛው እንግዲህ ብዙ ጊዜ የምግብ ምርጫችንን ማስተካከል ነው። ሆል ግሬን የሆኑ ሴሪያሎች የምንመገብ ከሆነ አትክልቶችና ፍራፍሬዎች እና አዘውትረ የምንመገብ ከሆነ ጥሩ የሆነ ፋይበር ስለምናገኝ፣ ይሄ ደግሞ የአንጀት ካንሰርን በቀላሉ እንድንከላከል ያደርገናል ማለት ነው። ከዛ ውጭ አልኮል የሚጠጡ ሰዎች አልኮል ቢቀንሱ የሚያጨሱ ሰዎች ካሉ ደግሞ ማጨሳቸውን ቢያቆሙ መልካም ነው፣ ይህም በሽታ ለመከላከል ከዛ ባሻገር ሴደንተሪ የሆነ ምንም አይነት እንቅስቃሴ የማናደርግ ከሆነ ሴደንተሪ የሆነ ላይፍ የምንመራ ከሆነ ተጋላጭነታችንም ይጨምራል ማለት ነው። ስለዚህ ሰዎች በሳምንት እስከ መቶ ሀምሳ ደቂቃ ወይም ደግሞ በየቀኑ ሰላሳ ደቂቃ ኤክሰርሳይዝ ቢያደርጉ ጥሩ ነው። ከዛ ውጭ ምንድን ነው መሰለህ ካሳሁን፣ ያው እንግዲህ ይሄ በሽታ እንዳልኩ ቀስ ብሎ የሚያድግ ስለሆነ ሰዎች እድሜያቸው ከሀምሳ ዓመት በላይ ሲሆን አውስትራሊያ የሚኖሩ ሰዎች ካሉ በየሁለት ዓመቱ የሚደረገውን ይሄ የፌካል ቴስት ማድረግ ይኖርባቸዋል። ቅድም ያየናቸው ምልክቶችንም የደም አነስግደት መቀነስ፣ የሰገራ ላይ ደም የመታየት ነገር፣ ቀየር ያለ ደግሞ የሆድ ህመም ካለ እነዚህ ምልክቶች ካሉ ቶሎ ሐኪማቸውን ማነጋገር ይኖርባቸዋል። ከዛ ውጭ ደግሞ ቅድም እንዳልኩ በቤተሰብ የአንጀት ካንሰርም ካለ ምርመራ ሊያስፈልግ ስለሚችል አቅራቢያ የሚገኝ የጤና ተቋም ማናገር ያስፈልጋል ማለት ነው። ከዛ ባሻገር ተጓዳኝ በሽታ ያለባቸው በተለይ ደግሞ የስኳር ወይም ደግሞ ዲያቤትስ ሜልተስ ታካሚዎች ካሉ ይህ በሽታ የአንጀት ካንሰርን የመሰለውን የአንጀት ካንሰር የመያዝ ዕድሉን በከፍተኛ ሁኔታ ሊጨምር ስለሚችል እነዚህም ሰዎች አስፈላጊውን ክትትል ማድረግ ያለባቸው ይሆናል ማለት ነው። ስለዚህ እነዚህን ነገሮች ከተተገበረ በሽታውን በቀላሉ መከላከል ይቻላል ማለት ነው። ኢትዮጵያ ውስጥስ የዚህ የአንጀት ካንሰር ምን ያህል ስር የሰደደ ነው? ከዚህስ የቴክኖሎጂ ሽግግር ወደዛ ለማድረግ የሚቻልበት አጋጣሚዎች ይኖራሉ? ለምሳሌ አሁን እርስዎ እያካሄዱ ያለው የምርምር ውጤት ማለፊያ ከሆነ እና ዛናኔት ቴክኖሎጂዎች ወደ አገር ቤትስ ማሸጋገር ይቻላል? ኢትዮጵያ እና ሌሎችም በማደግ ላይ ያሉ ሀገሮች ላይ በሽታው በከፍተኛ ሁኔታ እየተስፋፋ ነው ያለው። ይሄ ደግሞ ካሳውን ምንድነው መሰለ ትልቁ ምክንያቱ በተለይ በተለይ ደግሞ አመጋገብ ጋር የተያያዘ ነው። ይሄ ዌስተርን ላይፍ ስታይል የምንለውን ሰዎች የሚከተሉ ከሆነ ኦቤስቲ ፕሪቫለንስ የመጨመር ነገር አለ። እሱም ደግሞ ከዚህ ካንሰር ጋር በጣም ከፍተኛ የሆነ ቁርኝት አለው። ስለዚህ አመጋገባችን ዌስተርናይዝድ ከሆነ የኦቤስቲ ፕሪቫለንስ እየጨመረ ከሆነ ሰዎች የማይንቀሳቀሱ ከሆነ የሚያጨሱና አልኮል የሚጠጡ ሰዎች ደግሞ በጣም በከፍተኛ ሁኔታ የሚጨምር ከሆነ ይሄ ካንሰር እኛም ሀገር ላይ የመከሰቱ ድሉ በጣም ከፍተኛ ነው የሚሆነው ማለት ነው። በእርግጥ እንደዚህ እንደ አውስትራሊያ ሁሉ ኢትዮጵያ ውስጥ የሰርቬላንስ ሲስተም የለም። ደግሞ ስክሪኒንግም እስካሁን እኔ እስከማውቀው ድረስ ሰርቪሱ በሀገር አቀፍ ደረጃ የለም። በተለይ ይሄ ኮሎኖስኮፒው ውድ ነው እንግዲህ፣ እዚህ በአውስትራሊያ እንኳ አንድ ኮሎኖስኮፒ ፕሮሲጀር ከ1300 የአውስትራሊያ ዶላር በላይ ያስፈልጋል። እና ይሄ ነገር ከባድ ስለሚሆን ኢትዮጵያ ውስጥ የሚያዋጣው ነገር በሽታው እንዳይከሰት መከላከል ነው የሚሆነው ማለት ነው። በተለይ የፌካል ቴስቱን እኛ እዚያውን እየሰራ ነው ያለውን ምርምር አፕላይ ማድረግ ይቻላል። የእኔ ምርምር ምንድን ነው? ሞር አንድ ሰው ከውል ካንሰር ወይም ደግሞ የአንጀት ካንሰር የመያዝ ዕድሉ ምን ያክል ነው የሚለውን ፕሪዲክት ማድረግ የሚችል ቱል ነው ዲቨሎፕ የማደርገው። ስለዚህ ይሄ ቱል ብዙም ገንዘብ የማይፈልግ ነው የሚሆነው። ኦረዲ ቱሉን ከጨረስኩና ሰክሰስፉል ከሆነ ይህ ፕሪዲክሽን ቱል በነፃ ሰዎች እንዲጠቀሙበት ነው የማደርገው። ስለዚህ ኢትዮጵያ ውስጥ ያሉ ሐኪሞች ይሄን ቱል ተጠቅመው አንድ ሰው በአንጀት ካንሰር የመያዝ እድሉ ምን ያክል ነው የሚለውን በቀላሉ መለየት ስለሚችሉ ያን ኮንሲደር ያደረገ ፐርሰናላይዝድ የሆነ የአንጀት ካንሰር የመከላከል ሰርቪሶችን ማድረግ ይቻላል ማለት ነው። ዶክተር ሞላ መሰለ ዋሴ በፍሊንደርስ ዩኒቨርሲቲ የካንሰር ኤፒዲሚሎጂ ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን። በድጋሚ ከግማሽ ሚሊዮን ዶላርስ በላይ የምርምር ጥናቶ ድጎማ አሸናፊ በመሆኑ እንኳን፣ በጣም አመሰግናለሁ ካሳሁን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።